You're with SBS Radio. Find more great stories in your language at sbs.com.au. Ka SBS Radio, download the Madrigo Na Masiknu thumbnail. For more programs and date matters, the Mitchell O'Nerada, sbs.com.au/samharikriko. <laughs> የአዲስ አበባ ስፖርት ኮሚሽን ኮሚሽነር ዮናስ አረጋይ አንዱ በተለይም ወጣቶችን የማሰባሰቢያ መንገድ ስፖርት ነው። ከዚ አንጻር ለረጅም ዓመታት ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስካሁንም እስከ ጠቅላይ ሚኒስትር አብይ አስተዳደር ድረስ በከፍተኛ ጥናትም ሆነ በሕዝብም ዘንድ እንደዚሁ የሚነገረው ስፖርት መጀመር ያለበት ከታች ከትምህርት ቤት ነው። መሰረቱ ያ ነው። በርካታ ወጣቶችንም ማቀፍ የሚቻልበት ያ ነው ተብሎ ይነገራል። ብዙ ጊዜ ይጀመራሉ። ከዛ በኋላ መልሰው የትም ዳር አይደርሱ ይቀራል። እስካሁንም ድረስ ይንከባለል ያለ ጉዳይ ነውና በዚህ ዘርፍስ ዘላቂ በሆነ መልክ ትምህርት ቤት ስፖርቶችን አዳብሮ ለመሄድና የአገር አቀፍ የስፖርት ምንጭ እንዲሆኑ ለማድረግ ትምህርት ቤቶችን በእናንተ ቅርስ ውስጥ በምን መልኩ ተወጥኖ ነው ያለው? ያንንስ ከአንድ ሰሞነኛ ዜናነት አልፎ ዘላቂ የሆኖ ትውልድ ተሻጋሪ ፕሮጀክት እንዲሆን ለማድረግ ምን አስባችኋል? አጠቃላይ የስፖርት መነሻና መድረሻው እንዳነሳኸው ትምህርት ቤት ነው። ባደጉት ሀገሮች በኦሎምፒክ ውጤታማ የሚሆኑት ከትምህርት ቤት የተገኙት ታዳጊ ልጆች ነው። ይህም በመረዳት የፖሊሲያችንን ሀሳቡን በደንብ ነው የሚያስቀምጠው። እንግዲህ ትምህርት ቤት መስራት አለብን ብለን ስራዎች ጀምረናል። አንዱ በጣም የሚያሳዝንህ እውነቱን በጤለስላሴም በተወሰነ ያው ደርግ ላይም ከሶሻሊዝም ጋር አያይዞ ለእድገት ለህብረት በሚል ስፖርት ይጠቀምበት ነበረ። በኋላ ላይም የተለያዩ ሙከራዎች ነበሩ፣ ግን ብዙም ርቀት አልሰራንበትም። እውነት ለመናገር የተወሰነ አሁን የሞካከር ናቸው ነገሮች አሉ። በጣም ነው የሚያሳዝን። አንዳንድ ትምህርት ቤት ላይ ገብተን ስፖርት የማስ ስፖርት እንደዚህ አርቲስቶችን ምናምን ይዘን እንገባለን። የማስ ስፖርት ለማስፋፋት ሰው ከሰንደቅ ዓላማው በፊት ስፖርት ሰርቶ ወደ ክፍል መግባት አለበት ብለናል። ከስፖርት ክፍለ ጊዜ በዘለለ ስፖርት ላይ መስራት አለብን ብለናል። አንዱ ስልት የተከተልነው እነዚህ ስፖርት የጨረሱ መምህራኖች ላይ እነሱን የተለያዩ ስልጠና እየሰጠን ያለ ነው። ስለዚህ ዘላቂ የሆነ ሁኔታ አቅም የሚፈጠር ትምህርት ቤት ላይ መግባት አለብን ብለን በቢሮ ስፖርት ኮሚሽን ደረጃ አቋም ወስድን ጥረቶች እያደረግን ያለ ነው። ግን ሰፊ ስራ ይጠይቃል ልጆቹ ትጥቅ ይፈልጋሉ። ልጆቹ ድጋፍ ይፈልጋሉ። አሰልጣኝ ይፈልጋሉ። የተለያየ ሱፐርቫይዘር ይፈልጋሉ እና ትልቅ ሪሶርስ ይፈልጋል። ግን በተጀመረው ነገር መቀጠል አለብን ብለናል። ጥረቶች እየተደረጉ ነው ያሉት። ከዚህ በመነሳት ኦልሞስት ለአሁን ላይ ወደ አስራ ዘጠኝ ትምህርት ቤት ለይተን እነሱ ላይ ስራ ጀምረናል። ከስልሳ ስድስት ረሳ መምህራን ጋር ግን ተግባብተናል የኦሎምፒክ ኮሚቴንም ጭምር ይዘን ከስ ጥቅቅም ጋር ያሉ ችግሮችን ድጋፍ እንዲያደርጉልን ለማድረግ የግድ ትምህርት ቤት ላይ ካልሰራን የስፖርት ማዕከልነቷን የመመለስ አቅም አይኖረንም። ከዚህ ጋር ተነስተን ችግሩንም ተረድተን ትምህርት ቤት ላይ ያሉ ስራዎችን ኦልሬዲ ጀምረናል። ይሄ ትልቅ አቅም ይፈጥራል የሚል ነገር ነው ያለን። ብዙም አልገፋንበትም። የርብር ማዕከላችን ግን ትምህርት ቤት ላይ ማድረግ መቻል አለብን የሚል መግባባት ደርሰናል። ከትምህርት ቢሮ ጋርም አንድ የስምምነት ሰነድ መፈረም አለብን ብለን ተነጋግረን ሰነዱን ጭምር ዝግጅት አድርገናል። ኦልሬዲ አዲስ አመራሮች ናቸው አሁን የተመደቡት። ስለዚህ ከትምህርት ቢሮ ጋር በጋራ በመሆን ስፖርት ኮሚሽንና ትምህርት ቢሮ በጋራ ሆነን መስራት ከቻልን የትላንትና የነበረው ታዳጊ ፈራ የነበረውን እድል የመመለስ አቅም ይኖረናል የሚል ነገር ያለኝ ዘላቂ ስራ ብለህ ካሰብ ግን ትምህርት ቤት ላይ ያለው መስራት አለብን ብለናል። በእነዚህ በአጭር በአስራ በአስራዘጠኝ የሚሆኑ ትምህርት ቤት ላይ ሰርተን ግን ጥሩ ውጤት ተገኝቷል። የሚገርመው ኢሊት ስፖርተኞች ወይ እነዚህ ነገ ተስፋ ያላቸው ስፖርተኞች በሰዓትም አጠቃላይ የተሻለ ውጤት በማምጣትም ወደ ታዳጊዎች ማዕከል ማስገባት የቻልንበት አለው። ወደ መቶ ሀያ የሚሆኑ ከአስራዘጠኝ ትምህርት ቤት ውስጥ ኢሊት ስፖርተኞች ወደ መቶ ሀያ የሚሆኑ የተመለመሉበት ሁኔታ አሉና ባህሩ የስፖርተኛ ባህር ጨልፈ ማውጣት የምትችልበት ትምህርት ቤት እንደሆነ አመላካች ነገር አይተናል ማለት ነው። ይህን እንግዲህ በሁሉም ወረዳ ላይ ያሉት ትምህርት ቤቶች እንዲያሰፉ ለማድረግ እራሱን አስችለን የማስፋት ስትራቴጂ ማዕከል አድርገን መቀመር እንዳለብን እያየንበት ሁኔታ አለ። ስራዎች መስራት እንዳሉበት ግን ወረዳ ከስፖርት ባለሙያው ጋር ከላይ እስከታች ያለው አመራር ጋር የተግባባንበት ሁኔታ አለ ማለት ነው። አንዱ የአዲስ አበባ ስፖርት ኮሚሽን ከሚመሰገንባቸው በመልካም ጎኑ ስሙ ከሚነሳበት አስተዋጽዎች ውስጥ የአካል ጉዳተኞች ስፖርታዊ ውድድር ፌስቲቫሎችን ማዘጋጀት እንደዚሁም ደግሞ ለስድስተኛ ጊዜ ተማቀፍ የማስ ስፖርት እንቅስቃሴዎቹ በመልካም አራያነት የሚነሱ ናቸው። እነዚህ የአካል ጉዳተኞችና የማስ ስፖርት ክንውኖች ምን አይነት በጎ አስተዋጽዎቹን አበርክተዋል ይላሉ ስፖርትን የ ማህበረሰቡ የጤና አካል እንዲሆን ከማድረግ አኳያ ማለት ስፖርትን ሕዝባዊ መሰረት እንዲይዝ ከማድረጉ አኳያ ምን አይነት ውጤቶች ያሳይተዋል? ምን አይነት ትሩፋቶች ተገኝተዋል? የስፖርት መሰረቱ ማስ ስፖርት ነው፣ የሁሉም ስፖርት መሰረት ጤናውን ያልጠበቀ ትውልድ ታዳጊ የማያፈራ ስፖርት ውድድር በውድድር ላይ ብቻ የተንጠለጠለ አካሄድ ኢትዮጵያን የትም አያደርሳትም። ሀገራችን ኢትዮጵያ ስትነሳ በሁለት ነገር ነው በጥሩና በክፉ በረሃቡ በችግሩ ነው ሁለተኛ ስትነሳ በጥሩ ነገር ደግሞ በስፖርቱ ነው የኢትዮጵያ እኔን ስትል የሆነ ሀገር ሄደህ የማያውቅሀለው ሀይሌን ስጠራ ደራርቱን ስጠራ ሌሎች ተወዳዳሪ ስፖርተኞችና አትሌቶቻችንን ስጠራ ግን የሚያውቁሃሉ ስፖርት ትልቅ አቅም ያለው ነው የሀገር ብራንድ ነው ሀገርን የሚያሳውቅ ነው ከዚህ አኳያ የሄድነው መንገድ ትክክል አይደለም ብለን አዲስ አበባ ነው አቋም የወሰድ ነው። ውድድር የሚባል ነገር እናቁም፣ ትንፋሽ እንውሰድ። አርባ ሰላሳ ሚሊዮን እያጠፋን የትም አንደርስም ብለን ማስ ስፖርት አንደኛ፣ ወጪ የምታወጣበት አይደለም። ሰው ከቤቱ መጥቶ ትጥቅ ባይኖረው እንኳን ጅንሱን ቀዶ በሸበጥ እንዲሆን ስፖርት ዱብ ዱብ ብሎ ይሄዳል። ወጪ ወጪ የሚያወጣሉ ወጪ ላውጣ ካልክ፣ በሂደት ገንዘቡ በጠፋ ቁጥር ይቋረጣል። አንድ ይሄ ነው። ሁለተኛ በርካታ ሚሊዮን ዶላር እያወጣን ነው። ከጤና አኳያ የአስራ ስድስት የአስራ ሰባት ዓመት ልጅ ከፋርማሲ በደም ግፊት፣ በደም ማነስ መድኃኒት ሲገዙ እየታዩ ነው። ሰው የስከሳይት እየሰራ ነው። ከዩኒቨርሲቲ ወጣ ሰው ተመርቆ ወጥቶ በጣም የቀጠነ ፊዚካሊ ጠንካራ ያልሆነ ሜንታሊ ብቻ ጠንካራ ሆኖ የሚወጣበት ሁኔታ ያለ። ሜንታሊ ፊዚካሊ ስትሮንግ ካልሆነ እንዴት ነው የአምራች ዜጋ ሰባ ፐርሰንት የምንለው ወጣት ሀገሪቷን ምርታማ የሚያደርገው? ለምርታማነት ነው። ከዚህ አንጻር ጤናን መጠበቅ ነው የጀርባህመን የምትለው ይሄ ስትረስ የምትለው ኔጌቲቭ ኤነርጂ የምትለው ጠቅላላ ስፖርት ከዚች ዝች በታክሲ እየሄድን ከዚች ዝ ወክስፓ እናደርግ በጣም ህብረተሰቡ ስፔሻሊ ከተማ ላይ ያለው ወዝባችን እየተቆጣ ነው ያለው። እንግዲህ ይፋ የተደረገው ዓለም ስልሳ እና ሰባ ፐርሰንት ደርሶ በህብረተሰባቸውን ስፖርት በማንቀሳቀስ እኛ ስድስት ፐርሰንት ላይ ነን ያለ ነው። ስለዚህ ይህ ቁጥር ማደግ አለበት በሚል ደረጃ ነው ካምፔን ያደረግነው። ተሳክቶልናል በዚህ በእርግጥ ግቡ ባህል እስኪሆን ድረስ መስራት ነው። ግን ምልክቶቹ በጣም ወደዛ እየሄድን ያለ ነው። የአዲስ አበባ ጎዳናዎች ላይ ሰው ሲሰራ ነው የምታየው። ይህ ካምፔኝ ከጀመርን ሰባት ወር ሆኖናል። በክቡር ከንቲባ እንጂነር ታከለ ኡማ ነው የሚመራው። በወር አንዴ የምንገናኝበት ነው መስቀል አደባባይ። በጣም በደመቀ ሁኔታ በሳምንት ሁለቴ ሰው በየአካባቢ ሰራና በወር አንዴ የምንገናኝበት ነው። የችቦ ቅብብሎሽም አለ። የሰላም ችቦ የኦሎምፒክ ችቦ ይዞራል ወደ ሀገራችን ከመስቀል አዳይ ነው የሚጀምረውና ደማቅ ፕሮግራም ይኖረናል ማለት ነው። ይሄ ፕሮግራም ከስፖርት በዘለሉ ሰው ሼር ያደርጋል። ሀሳቡ ስፖርት ከፖለቲካ ገለልተኛ ነው። ሰው እዛም እዚህም ያለውን ችግር አይቶ ኔጌቲቭ ኢነርጂውን እዛ አካባቢ ያስወግዳል። ክቡር ከንቲባውን አንድ ሕፃን ልጅ ቆሙ ያወራሉ፣ አንድ አረቢያን ቆሙ ያወራሉ። ቢሮ እሳቸውን ለማግኘት ሜቢ ሀያ ቀን ሰላሳ ቀን ሊፈጅብህ ይችላል። ቀጠሮ ማስያዝ በጣም ታይት ስለሆነ፣ ግን የማስፖርቱ ላይ ማንም ዲስከስ የሚያደርገው ሚኒስተሩም እና ግንኙነቱ ብርጁን ጥሩ አርጎታል፣ ጤናማ ነገር አርጎታል፣ ከተማዋንም የሰላም ከተማ አርጓታል። እነዚህ የቡና የጊዮርጊስ ደጋፊ የምትላቸው ሀምሳ ሺህ መቶ ሺህ ደጋፊያቸው እዛ ነው። በዚህ ምክንያትም ነው የሰላም ስቴዲየሞቻችን የሰላም የሆኑት። የአዲስ አበባ ካፕ ላይ እንዴት ከዋንጫ በዘድላ ወንድማማች የምትሆን አደምቀውት ወጡ ፕሪሚየር ሊጉ ላይ እንዴት አቅም እየሆነን እያየን ነው። የትግራይ ክለቦች ከአማራ ክለቦች ጋር፣ የአማራ ክለቦች ከትግራይ ክለቦች ጋር፣ የደቡብ ክለቦች እርስ በርስ ውስጥ ካለው ጋር፣ ምድር ሄዷ ክለብ ከአዲስ አበባ ጋር፣ አዲስ አበባ ያለት ቡናና ጊዮርጊስ እንዴት ሰላም እንደሆነ ይሄ ከማስፖርት የተነሳ ነፋስ ነው። በጋራ በቃ ተደጋግፎ አንዱ አንዱ ምን ብሄር ነ ማነሳይ ወንድማማችነት፣ ትክክለኛ ኢትዮጵያዊነትን አንጸባርቆ የሚወጣ ነው። ስለዚህ ለሰላም ስፖርት ለሰላም አቅም የሚሆን እንጂ የሰላም ችግር በተፈረሰ ቁጥር ስፖርት የበለጠ ነዳጅ የሚያከፈክበት መሆን የለበትም። በታመመ ቁጥር የሀገራችን ፖለቲክስ ስቴዲየም ነው የሚገባው። ስለዚህ እሱን ጥርር አድርገን ለማስወጣት አዲስ አበባ ስቴዲየም ላይ የጀመርነው ስራ እንዴት ውጤታማ እንደሆነ በዚህ ሁለት ወር ውስጥ ሚዲያዎች ሁሉ ሲዘግቡት እንደነበር አይተናል። ይሄ ንፋሱ የነፈሰው ከማስፖርት ነው። ከሀያ አራት ሺህ ጀምረን አሁን ወደ ሁለት መቶ ሺህ ሆነን ከአፍሪካ አንደኛ ሆነናል። የሩዋንዳ ነበር ወደ መቶ ሀያ ሺህ ባለፈው እኛ ክብረ ወሰኑን ወስደናል። ስለዚህ ህዝባችን እየወጣ እየሰራ ያለው ይህ በጎ ተጽዕኖ ይሆናል። ሶስተኛ ታዳጊ ካለን የታዳጊዎች ልምድ ይትም በሰለጠኑት ሀገሮችም ፖሊሲያችን ላይ እንደተመላከተው ማስፖርቱ የቤተሰብ ነው። ቤተሰብ ልጆቹን ይዞ ይመጣል። እንቅስቃሴ በተደረገ ቁጥር ልጆቹ ቦክስ የሚወደው ወደ ቦክስ ይሄዳል። ሳይክል የሚወደው ወደ ሳይክል ይሄዳል። እግር ኳስ የሚወደው ወደ እግር ኳስ ይሄዳል። ይሄ መጀመሪያ ፍቅሩ ነው። ተግባርን የሚመራ እኮ አመለካከት ነው። አመለካከት ሲቀየር ነው ወደ የምትፈልገው ነገር ታዳጊ የምንሄደው። ዝም ብለህ አንተ ለዚህ ትሆናለህ፣ ለዚህ ትሆናለህ ቁመናውን ምኑን እያየን ታለንቱን ሳናይ ሳይንሳዊ በሆነ ምርምር ሳናድርግ ዝም ብለን በዘለምድ ነው የምንሄደው። አማተሩ ወይንም ደግሞ የስፖርት ባለሙያው ዳር ላይ ሆኖ ቆሞ እያየ ከእንቅስቃሴያቸው ቀስ በቀስ በፕሮጀክት እያቀፋቸው ይመጣል። ማስፖርት ላይ እየተንቀሳቀሱ ይመጡ ቀስ በቀስ እየያዛቸው በሳምንት ሁለት በየሰፈራቸው ሰው በሚመርበት ሰው በሚኖርበትና ሰው በሚሰራበት ነው። ወይኔ ቤት አካባቢ ላይም ጀምረናል። መስሪያ ቤቶች ጋር ጀምረናል። ወደ ሀያ አንድ ደርሰናል። ወደ ስልሳ ስምንት አካባቢ መቶ አስራ ሰባት ነው ቅዳችን ወረዳዎች ላይ ስልሳ ስምንት አካባቢ ደርሰናል። እየሰፋ እየመጣ ነው ያለው። ዝም ብለህ መኪና ጠዋታ ስመት ተስታል አስፋልቶች ጋር መንገዶች ጋር እየተደረገ ነው ያለው። ህዝቡ እየወደደው ከመጣ ስፖርቱ ነገ ማዞተሪያ ቦታ ይሰራል። ነገ ልጆቹን ማሊያ ገዝተው እያለብሳቸው አታዳጊ ላይ ያሉትን አንድ ሄድ በልኳት ተጫዋች ይላል። በጣም ታለንት ያላቸው ልጆች አንዳንድ የስፖርቱን ቤተሰብ ካለመገንዘብ ቤት የሚይዛቸዋል። ዝም ብሎ በቴሌቪዥን ብቻ በማየት ባስኬት የሚወደው ቴሌቪዥን ብቻ በማየት የዓለም አቀፍ ውድድሮችን ዝም ብሎ ቤት ይቀመጣል። ፍላጎት አለው ማለት ነው። ከተደገፈ፣ ከሰራ ውጤት ይመጣል የሚል ነገር ነው ያለን አዲስ አበባ ላይ ትልቅ ተምሳሌት ሆነን ከሁሉም ከተማ ያሉ የአማራ ክልል፣ የትግራይ ክልል፣ የደቡብ ክልል፣ የሁሉም ክልል ኮሚሽነሮች መጥተው ባለፈው ተሞክሮ ወስደዋል። እዛው ስፖርት እየሰሩ ስለዚህ አማራ ክልል እየቀጠለም ያለው አምስት ስድስት ከተማ ከንቲባዎችን ጭምር ከኛ መጥተው የጎንደር የባህር ዳር ተሞክሮ ጭምር የተወሰደበት ሁኔታ አለ። ሌሎችም ከተሞች ተሞክሮ እየወሰዱ ያሉት የደቡብ ወኒ ሌሎችም። ስለዚህ ጥሩ መነቃቃት እንደሀገርም ሀገርም የስፖርት ማዕከልነታችን እንመልሳለን ያለ ነው። ይሄ ይሄ ነው መልካም ነገር አዲስ አበባ ላይ መጀመር አለብን። መልካም ነገር ከኛ መቀዳት አለበት። ትልቅ ከተማ ነው። ትልቅ የምዑር አቅም ያለው ከተማ ነው። ስለዚህ የብሔር ብሔረሰቦች ከተማ ነው። ብዙ አዳዲስ ነገሮች ከኛ ነው መነሳት ያለበት በሚል ነው ያለነው። በዚህም ውጤት ማምጣት ችለናል። መምራት ከቻለ ህዝቡ ፍላጎት እንዳለው አይተናል። የመሪ ችግር ነው። ስለዚህ በጣም ውጤታማ በሆነ ሁኔታ ህዝቡ ምንም ሳጠራው በፍጥነት የሚመጣበት ሁኔታ ነው ያለው። ጎን ለጎን የአካል ጉዳተኞች የሚያነሳልኝም የራሳቸውን ንቅናቄ እንዲኖር ራሳቸውን አስችለው እንዲሄድ የድል ጉዳይ እንጂ በዓለም አቀፍ በሰለጠኑት ሀገር ስናይ የአካል ጉዳተኞች እንዴት ውጤታማ እንደሚሆኑ አይተናል። ባለፈውም ዩኬ ላይ የተዘጋጀውን ውድድር ተከታትለናል። ከዚህ አኳያ የአካል ጉዳተኞች ከመገለል በዘለለ ያሉ ችግሮችን ተሻግረን የእነሱም በራሳቸው አቅም መወዳደር እና ውጤት ማምጣት የሀገርን ሰንደቅ ዓላማ ማስጠራት የሚችሉ መሆናቸውን ለማሳየት ትልልቅ ውድድሮች በየክፍለ ከተማው በከተማ ደረጃ እያዘጋጀን መጥተናል ይሄ ውጤታማ ይሆንልናል የባለፉት ሁለት ወራቶች ውስጥ የአካል ጉዳተኞች ብለን እንደ ሀገር ያልታሰበ ደማቅ ሁኔታ አዘጋጅተን በጣም መነቃቃት ፈጥረናል በየቤቱ ያለ አካል ጉዳተኛ ለካ እኔም መወዳደር ይችላለሁ እኔም እችላለሁ የሚል ስሜት ፈጥረናል አጠናክረን እንቀጥላለን እኔ ማዞተሪያ ቦታዎችም እንደ አዲስ የዲዛይን ለውጥ እንዲሆኑም አድርገናል አሁን የአካል ጉዳተኞች መውጫ መግቢያ አልነበረውም እሱም ማስተካከላለን ብለናል እነዚህ መቀጠል አለብን። እንግዲህ በየቤቱ በየሰፈሩ አድሬስ ማድረግ አለብን። ይቀራል ስራው፣ ብዙም የተነካ አይደለም። ችግር አለ፣ ከኛ ጀምሮ፣ እሱም መስፋት አለበት። በየቤቱ ያለ አካል ጉዳተኛ መውጣት አለበት፣ ወደ አደባባይ እችላለው የሚለው ስሜት መፈጠር እንዲኖር እንፈልጋለን። ከዚህ አኳያ ስፖርት ሃይማኖት፣ ብሄር፣ ቋንቋ የለውም። ስፖርት የሚያገል አይደለም፣ ስፖርት የሚያጥፍ ነው። ከዚህ አኳያ የአካል ጉዳተኞች ጋር መስራት አለብን በሚል ጥረቶች እያደረግን ያለው በሁለት ሺህ አስራ ሁለት ማብቂያ ድረስ የአዲስ አበባ ስፖርት ኮሚሽን በዋነኛነት ከውናቸዋለሁ። ይህም ትልቅ የአዲስ አበባ ስፖርት ኮሚሽን አሻራ ይሆናል ብሎ ያሰበው ወይም በትግበራ ላይ ያለው አንድ ለናሙናነት የሚነሳ ውጥን ቢኖር ወይም በሂደት ላይ ያለ እንቅስቃሴ ቢኖር ምን ይሆናል? እንግዲህ በሁለት ሺህ አስራ ሁለት በርካታ አቅዶች ይዘናል። አንዱ ትልቁ አማተሩን የማብቃት እና እንደ አዲስ ሪፎርም ማድረግ ነው። ሀብት ያለው አቅም ያለው እውቀት ያለው በየሚወደው ስፖርት እንዲካተት ለማድረግ ሰፊ ስራ ጀምረናል። በዚህ መሰረትም ኦልሬዲ ተሳክቶልን እየሄድንበት ነው ያለ ነው ከተማችን ላይ የሚገኙ ትልልቅ ባለሀብቶችን ጀምረው የተለያዩ ሰላሳ ሁለቱን ፌዴሬሽን ላይ እንዲገቡ አሶሴሽኖች ላይ እንዲገቡ እና ራን እንዲያደርጉት ከመንግስት ከሻሪያ እንዲያወርዱት እና እንዲሄዱ ለማድረግ ጥረት አድርገናል። የግራውንድ ቴኒስ፣ ባስኬት፣ የተለያዩ እነዚህ ማርሻል አርቶችን ጨምሮ ጥሩ የሄድንበት ታይል ነው። ከእግር ኳስ ውጭ ሁሉንም ወረድ መጨርሰን እያበቃን ያለ ነው። እና ትልቁ ምን ተገብረው እነዚህን አቅተን ራሳቸውን ራን አድርገው ሲሄዱ እስከ ታይ ድረስ እግራቸውን ከዘረጉልን ትልቅ አቅም እንፈጥራለን የሚል ነገር ነው ያለን ማለት ነው። ከዛ ውጪ አጠቃላይ ስትራክቸሩም ለመቀየር አስበናል። ኦልሬዲ ስፖርት እንደምታውቀው የፌዴራል ስፖርትም ተጠርነቱ ለባህልና ቱሪዝም ነው። የሁሉም ክልሎች ተጠርነታቸው ወይ ለባህልና ቱሪዝም ነው ወይንም ደግሞ ለወጣቶች ነው ወይንም ደግሞ ለሴቶች ህጻናት፣ ወጣቶች ጋር ነው ወይንም ወጣትና ስፖርት ነው የሚሆነው የእኛም ለወጣቶችና በጎ ፍቃድ ነበር ተጠሪነቱ። የተጠሪነት ሁኔታ ካላስተካከልን ስፖርቱን መቀየር ይቸገራል። በቀጥታ የበላይ አመራሮች መምራት አለባቸው የሚል ነገር አለን አቋም። በዚህ መሰረት እኛም ተጠሪነታችን ለከንቲባ መሆን አለበት የሚል ነገር ይዘን ኦልሬዲ አዋጅ ተካቶ ለምክር ቤት ጸድቆ፣ አሁን ተግባራዊ ሲደረግ ወረዳ ላይ እግር አልነበረንም፣ ስፖርት ጽሕፈት ቤት የለውም ነበር። ስለዚህ በየቤቱ ደግሞ ተግባራዊ ለማድረግ ስራውን የማስፖርቱንም ጨምሮ ሌሎቹን ማዞተሪያ ቦታዎች ታዳጊ የምንለውን የታች ችግር ከሌለን አናቶ ብቻ ነው የሚሆነው። ስለዚህ በዚህ አጭር ጊዜያቶች ውስጥ አንዱ የምንሰራውና የርብር ማዕከላችን እና የምንተገብረው እስከ ወረዳ ድረስ ስፖርት ጽሕፈት ቤት ኖሮት ተግባራትን የበለጠን እናፋጠን ስራዎችን እንሰራለን የሚኛለን። ከዛ ውጪ የጀመርናቸው ስራዎችን በአጭር ጊዜያቶች ውስጥ የማስመረቅ የሚያጋ ፕሮጀክቶቻችን ስቴዲየሞቻችን ዓለም አቀፍ መዋኛዎቻችንን ሌሎች ማዘወተሪያ ቦታዎች የስፖርት የእግር ኳሱን ጨምረን አስመርቀን መነቃቃት እንፈጥራለን ከተማችን ላይ። እሱ ተከትሎ ደግሞ ሰው ለሌላ ኮሚትመንት ደግሞ ተዘጋጅቶ ይሄዳል። የሰራነውን እያስመረቅን እያሳየን፣ በህዝብ እያስጎበኘን ደግሞ ወደ ሌላ ምዕራፍ እንሻገራለን። ይህ ያንዱ ትግበራ ውስጥ የምንገባበት ነው ማለት ነው። ከዛ ውጭ ከላይ እስከታች የሰራተኛ ትልቁ ስራ የምንሰራው ከወረዳ እስከ አዲስ አበባ ድረስ ያለው መዋቅራችንን እስከ ከተማ ድረስ ያለው መዋቅራችን በአዲስ የስፖርት የጨረሱ ወጣቶች የማስመደብ ስራና እና የማሸጋሸግ ስራ እንሰራለን ማለት ነው። ታች እግራችን ስለጸደቀልን ማለት ቀበው የመትከል ስለዚህ ትልቅ አቅም ይሆነናል። እንደ መርህ አድርገን እንዳነሳ ነው። እንዱ የስፖርት ማዕከልነታችን አዲስ አበባ እንመልሳለን፣ ያለውንም ውጤት ማምጣት እንችላለን

ሚኒስትር ሚኒስትርልኝ ከልብ አድርጌ አመሰግናለሁ። በከተማ አስተዳደር እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።